የሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶች፣ የባሕሬንና የግብጽ ውጭ ጉዳይ ሚኒስትሮች ሀገሮቻቸው ከቃጣር ጋር ያላቸውን ውጥረት በተመለከተ ትላንት ካይሮ ላይ ተሰባስበው ተነጋግረዋል። ባለፈው ወር አራቱ ሀገሮች በጋዝና በነዳጅ ዘይት ሀብት የከበረችው ሀገር በክልሉ ሽብርተኝነትን ታስፋፋለች ብለው በመወንጀል ቃታር ጋር ዲፕሎማሲያዊና የትራንስፖርት ግንኙነታቸውን አቋርጠዋል። ዶሃ ውንጀላውን አስተባብላ ስታበቃ የስም ማጥፋት ዘመቻ ከፍተውብኛል ስትል ከሳቸዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ለግብጹ አቻቸው ስልክ ደውለው ጭቅጭቁ ገንቢ በሆነ ውይይት እንዲፈታ ጥሪ አቅርበዋል። የቪኦኤ ዘጋቢ ላፊካ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች ካታር ከተጣሏት አንድ ወር ከሆናቸው አጎራባቾቿ ጋር ለመታረቅ ማድረግ ያለባትን አራቱ ሀገሮች ለባለሥልጣናቷ ግልጽ አድርገዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አደል አልጁበይር በፖለቲካውም በምጣኔ ሀብቱም ረገድ ግንኙነቶች ተቋርጠዋል፣ ፖሊሲዋን እስከምታሻሽልም እንዲሁ ነው የሚቀጥለው። እንደምታስተካክል ደግሞ ተስፋ እናደርጋለን። አራቱ የካታር ጎረቤት አገሮች የውጭ ጉዳይ ሚኒስትሮች ካይሮ ላይ ስብሰባቸውን ካካሄዱ በኋላ በሰጡት ቃል የካታር ባለስልጣናት ያቀረብንላቸውን ቅድመ ሁኔታ ለማሟላት እንዲተኝነት እያሳዩ ናቸው ብለዋል። የተባበሩት የአረብ ኤሜሬቶች የውጭ ጉዳይ ሚኒስትር አብዱላ ቢን ዛይድ ለምን ሸጥ ካታር ጽንፈኝነትን፣ አመፅ ማነሳሳትን፣ ውድመትና ሽብርተኝነትን የምትወደውን ያህል ወንድሞቿንና ጎረቤቶቿን ትወዳለች ያን ትናንት ተጠይቃለች፣ ግን ያለመሆኑ እስካሁን ተጨባጭ ፍንጭ አላየንም። ይህ በዚህ እንዳለ የካታር የውጭ ጉዳይ ሚኒስትር ለንደን ውስጥ ባደረጉት ንግግር አራቱ ሀገሮች ግንኙነታቸውን ያቋረጡት በምዕራባውያን ሊያስጠሉን ብለው ነው ሲሉ አማረዋል። የካታሪ የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብድራህማን አልታኒ እንደኛ እምነት ዋናዎቹ የዘመቻው መሪዎች ሳውዲ እና የተባበሩት አረብ ኤምሬቶች ናቸው። እንደሚመስለኝ እኛም ማትኮር ያለብን የእነዚህ ሀገሮች እውነተኛው ዓላማና ከበስተጀርባው ያለው ቅሬታ ምንድን ነው የሚለው ላይ ነው። ካታር ሽብርተኛውን ሐማስንና ረጂን ደጋፊውን ኢራንን ትደግፋለች ተብላ ስትከሰስ ቆይታለች። የዶሃው መንግስት ዜጎቹ ለጂሃዳዊ ቡድኖች እርዳታ ሲሰጡ እያየ እንዳላየ ያልፋል ብለው አጎራባቾቹ ሀገሮች ይወነጅሉታል። የባህሬን የውጭ ጉዳይ ሚኒስትር ሐሊድ ቢን አህመድ አልኸሊፋ ሽብርተኞችን የሚያስጠልል ማንኛውም ሀገር ቢሆን ተመሳሳይ ግዘት ነው የሚያገኘው ብለዋል። ይሄ አራቱ ሀገሮች ብቻ ሳይሆኑ መላው ዓለም የተስማማበት ግልጽ አቋም ነው። ሽብርተኝነትም እስላማዊ መንግስት ነኝ የሚለውን ቡድን ከኢራንና ከሌሎችም የሚሰነዘር ሽብርተኝነትን የመቃወም ኃላፊነት አለብን። ምዕራባውያን ሀገሮች በበኩላቸው በካታርና በአጎራባቾቿ መካከል ያለው ጭቅጭቅ መራዘሙ ቀድሞውንም በታወከው በዚያ ክልል አመጽ ሊቀሰቅስ ይችላል ብለው ይሰጋሉ። ፕሬዚደንት ዶናልድ ትራምፕም በጭቅጭቅ ተጣምደው ካሉት ሀገሮች መሪዎች ጋር ባለፈው ግንቦት ወር ሳውዲ አረቢያ ውስጥ ስብሰባ ባደረጉበት ወቅት ሁሉም ሽብርተኝነትን ለመዋጋት ቃል ገብተው እንደነበረ አስታውሰዋል። ለሽብርተኞች የሚሰጡትን የገንዘብ ድጋፍ እንዲያቆሙ፣ ጽንፈኛ ርዕዮተ ዓለማቸውንም እንዲያወግዙ የዩናይትድ ስቴትስ ፕሬዚደንት ለሀገሮቹ መሪዎች ጥሪ አቅርበው እንደነበረ ዋይት ሀውስ አመልክቷል።